የባለብዙ ቀለም ሐሳቦች መናኸሪያ ረጅም የአብሮነት ጎዳና ጋቢና ቪኦኤ፣ የአዲሱ ትውልድ ድምፅ። ሰላም፣ እንደምናመሻችሁ የጋቢና ቪ አድማጮች የዛሬ የዕለተ ማክሰኞ ጥቅምት 3 2013 ዓ ም ምሽት ዝግጅታችንን ከአሜሪካ ድምፅ ዋሽንግተን ዲሲ ጀምረናል። ለዛሬ ምሽት ከያዝናቸው ጥንቅሮች መሃል ወጣቶች በርስ በርሱ የመተዋወቂያ መድረክ ቀጦት አንዱ መሰረታዊ ምክንያት ይመስለኛል። የህግና ፖሊሲ ጥናት ባለሙያ የሆነውን አለማየሁ ሰይፉን የሰማችሁት ወጣቶች ግጭት ውስጥ ለምን ይገባሉ በሚለው ርዕስ ዙሪያ ሀሳቦቹን ያጋራናል። አሁን ድረስ ከታመሙ የተቸገሩ በአስገድዶ መድፈር ጥፋት ለደረሰባቸው ቤተሰቦች በሙሉ የተለያየ ብር መጠን አምስት ሚሊዮን የኢትዮጵያ ብር የተለያዩ ወገኖቻቸው ይጠቀማል። ኢንስታግራም በተሰኘው ማህበራዊ ሚዲያ አማካኝነት ገንዘብ የሚያሰባስብ እምቧ የተሰኘ ገጽ መስራች የሆነችውን መቅደስ ወልደ ሚካኤልን የሰማችሁት በገጹ አማካኝነት ስለሚሰሩ በጎ ስራዎች ልታጋራን አብራን ታመሻለች። አብራችሁን ከቆያችሁ ሌሎች አጠር ያሉ የዓለም ዜናዎችና ልዩ ልዩ ጥንቅሮችንም አዘጋጅተናል። የምሽቱ አስተናጋጃችሁ ስመኝሽ የቆየነኝ፣ በቅንብሩ ደግሞ ሀብታሙ ስዩም አብሮኛል። በቅድሚያ ከዓለም ዙሪያ ላሰባሰብናቸው ዜናዎች ኤደን ገረመው አመሰግናለሁ፣ ስመኝሽ። ከዜናዎቹ ጋር ኤደን ገረመው ነኝ። ግዙፉ የዩናይትድ ስቴትሱ የመድኃኒት ኩባንያ ጆንሰን ን ጆንሰን የኮቪድ-19 መከላከያ ክትባት ሙከራውን ለጊዜው አቋርጧል። ምክንያቱም በክትባቱ ላይ በተጀመረው የሁለተኛ ዙር ብዛት ያላቸውን ሰዎች ያሳተፈ ሙከራ ላይ የተሳተፈ አንድ በጎ ፈቃደኛ ክፉኛ በመታመሙ መሆኑን ኩባንያው አስታውቋል። ግለሰቡ የታመመው ምንነቱ ለጊዜ በውል ባልታወቀ ሕመም እንደሆነ ነው። ድርጅቱ ያመላከተው በአንድ ጊዜ የሚሰጠው የኮቪድ-19 ክትባት ዩናይትድ ስቴትስ እና ብራዚል እንዲሁም ደቡብ አፍሪካን ጨምሮ በተለያዩ ሀገሮች 60 ሺህ በጎ ፈቃደኞችን ያሳተፈው የመጨረሻ ዙር የሙከራ ሂደት ላይ መሆኑም ይታወቃል። በሌላ የኮቪድ-19 ዜና ደግሞ በኮቪድ-19 ታሞ የሚያውቅ ሰው ቫይረሱ በድጋሚ ሊይዘው እንደሚችል አንድ አዲስ የወጣ ጥናት አመላከተ። ትላንትና ላንሴት መጽሔት ላይ የወጣው ይህ ጥናት ዩናይትድ ስቴትስ ኔቫዳ ግዛት ውስጥ አንድ የ25 ዓመት ወጣት ሚያዝያ ወር ውስጥ ኮሮና ቫይረስ ይዞት፣ እንደገና ሰኔ ወር ላይ በድጋሚ እንደያዘው አመላክቷል። ዩናይትድ ስቴትስ ውስጥ ከሶስት ሳምንታት በኋላ ለሚካሄደው ፕሬዝዳንታዊ ምርጫ ከወዲሁ በአርባ ክፍለ ግዛቶች አስቀድሞ ድምፅ መስጠት ተጀምሯል። እስካሁን ብዙ ሚሊዮን መራጮችም ድምፃቸውን ሰጥተዋል። ጆርጂያ ክፍለ ግዛት ውስጥ አስቀድሞ ድምፅ ለመስጠት ትላንት ሰኞ የመጀመሪያው ቀን የነበረ ሲሆን ድምፅ የመስጠት ሂደቱ ሁለት ሰዓት ለሚሆን ጊዜ በኤሌክትሮኒክ የመራጭ መዝገብ ዙሪያ በተፈጠረ እክል ምክንያት ተሰናክሎ እንደነበረም ዘገባዎች አመልክተዋል። ኤደንን ለዜናው አመሰግናለሁ። አድማጮች፣ እየሰማችሁት ያላችሁት ጋቢና ቪኦኤ የአዲሱ ትውልድ ድምፅ ነው። በበይነ መረብ ገጻችን እንዲሁም በመደበኛዎቹ የአሜሪካ ድምፅ ራዲዮ ሞገድ መገናኛዎች በመሰማት ላይ እንገኛለን። አሁን የዕለቱን አብይ ርዕስ የምንሰማበት ሰዓት ነው። ኢትዮጵያን እያጋጠሟት ካሉ ችግሮች መካከል ዋነኛ ተደርጎ በብዙኃን ዘንድ የሚነሳው የግጭቶች መበራከት አሊያም የሰላም እጦት ነው። በዚህ ችግር ውስጥ ደግሞ የወጣቶች ተሳትፎ ደጋግሞ ይነሳል። ወጣቶች ለምን ወደ ግጭት ይገባሉ? ምንስ መደረግ አለበት? የሚሉ ጥያቄዎችን ይዘን መልስ የሚሆኑ ሀሳቦችን የሚያቀብለንን እንግዳ ጋብዘናል። እንግዳችንን ያናገረው ሀብታሙ ስዩም ነው። በቅድሚያ ራሱን ያስተዋውቅልናል። አለማየ ሰይፍ ይባላለሁ። በአሁኑ ሰዓት በሕግና ፖሊሲ ጥናት ሁለቱን አጣምሬ እየሰራሁ እገኛለሁ። የምሰራው በተለያየ መስክ በተለይ ከወጣቶች ጋር በተያያዘ ዩዝ ኤንድ ቻይልድ ኢምፓወርመንት የሚባል ኦርጋናይዜሽን ማኔጅ አደርጋለሁ። እንዲሁም ከአዲስ አበባ ከተማ አስተዳደር ትላልቅ ፕሮጀክቶች ህግና ፖሊሲ ኮምፕላንስ ኮንሰልታንት ሆ እያገለገልኩ ያለው በተለያዩ ቦታዎች ላይ ከወጣቶች ጋር እንዲ የሚያረጉ ጉዳዮች ላይ ንቁ ተሳታፊ ማለት ይችላለን። እጅግ በጣም አመሰግናለሁ። እንግዲህ አለማየሁ፣ ኢትዮጵያን እየገጠሟት ካሉ ችግሮች መካከል ዋነኛ ተደርጎ እንግዲህ በብዙሀን ዘንድ የሚነሳው የግጭቶች መበራከት አሊያም የሰላም እጦት ነው። ለመሆኑ ኢትዮጵያን ወጣቶች በእነዚህ ግጭቶች ውስጥ ያላቸው ተሳትፎ ምን ይመስላል? በግጭቶች ውስጥ ተሳታፊ እንዲሆኑ ያደረጓቸው ምክንያቱ ስ ምንድን ናቸው ተብሎ ይታሰባል? እንግዲህ ወጣቶች ወደ ግጭት የሚገቡባቸው ምክንያቶች ፈርጀ ብዙ ናቸው ብዙ ናቸው፣ ዝርዝር አድርጎ መግለጽ ይቻላል። በዋናነት እንግዲህ ከሚነሱ ምክንያቶች መካከል አንደኛው የአጠቃላይ የሀገሪቷ የፖለቲካ መስመር ከታሪክ ትርክቶች አለመላጠቅ እና እነዚህኑ የታሪክ ትርክቶች የሚያራግቡ የሚመሩና የሚያቀነባብሩ የፖለቲካ ኃይሎች በሀገሪቷ መኖር ናቸው። ወጣቶች የተንጠለጠሉት በሲኒሮቻቸው ወይም ደግሞ ከወጣቶቹ በእድሜ በገዘፉ የፖለቲካ ኤሊቶች ላይ የተመሰረቱ ናቸው። እነዚህ የፖለቲካ ኤሊቶች ደግሞ የሚመሯቸው አብዛኛዎቹ ነገሮች ተመልክተ ከሆነ በታሪክ ትርክቶች ላይ የተገተሩና ያልተንቀሳቀሱ ወይም ደግሞ ከቀዝቃዛ ያለም ጦርነት በፊት በነበሩ ትርክቶች እና ክርክሮች ላይ የቆሙ በመሆናቸው ወጣቶቹንም ሊያሻግሩ ወይም ደግሞ ወደ ሀያ አንደኛ ክፍለ ዘመን ሊያሻግሩ ባለመቻላቸው ለእነዚህ የፖለቲካ ትርክት አራማጆች መሳሪያ የመሆን አንዱ መሰረታዊ ምክንያት ነው። ሌላ እንግዲህ ወጣቶች ወደ ግጭት የሚገቡበት ብዬ የማስበው ወጣቱ እርስ በርስ ራሱ የመተዋወቂያ መድረክ እጦት አንዱ መሰረታዊ ምክንያት ይመስለኛል። ወጣቶች በአካባቢያቸው፣ በቀጠናቸው፣ በክልላቸው ወይም ደግሞ በዞን እንዲሁም ከፍ ብሎ በሀገር ደረጃ አቻ ለአቻ ትውውቅ የሚፈጥሩበት ምንም አይነት መድረክ በአሁኑ ሰዓት በተለይ ባለፉት ሀያ ፕላስ አመቶች፣ እነዚህ መድረኮች ተዘግተዋል ብዬ ነው የማምነው። ለምሳሌ በፊት እንግዲህ ወጣቶች በጣም የሚተዋወቁባቸው መድረኮች መካከል በየአካባቢ ያሉ አማተር ክበቦች እና ማህበራት አሉ። በእነዚህ አማተር ክበቦች እና ማህበራት ውስጥ ወጣቶች ከአንድ አካባቢ ተሰባስበው ተሰጧቸውን ችሎታቸውን እየመዳበሩ በዛው አጋጣሚ ደግሞ እርስ በርስ በጣም እየተዋወቁ ማህበራዊ ግንኙነታቸውን ወይም ይሄ ሶሻል ኮሄዥን የምንለውን የሚያጠናክሩበት ፕላትፎርም ነበራቸው። አሁን እነዚህ መድረኮች በአጠቃላይ በሀገሪቷ በተለይ በከተሞች የተዘጉ ናቸው። ደሊበሬት በሚመስል መልኩ ባለፉት ዓመታት ከበፊቱ ከነበሩበት እነዚህ በአካባቢዎች የሚቋቋሙ የወጣቶች የእርስ በርስ ያቻላቻ ትውውቅ መድረክ የነበሩ ማህበራትና አግባባት በመዘጋታቸው ወጣቶች እርስ በርስ መተዋወቂያ መድረኩን አጥተዋል። በዚህ የተነሳ አንዱ ለአንዱ ባለመተዋወቁ የግጭት ግጭት ውስጥ ለመግባት ምቹ መጠዳት ይፈጥሮላቸዋል ብዬ እናለን። ከዚህ በተጨማሪ እንግዲህ ስራ አጥነትና ስራ አጥነት የሚያስከትለው የስነ ልቦና ጫናን ተከትለው እንዲሁም ያንን የተፈጠረውን የስራ አጥነት ሁኔታ እንደ መሳሪያ ለመጠቀም የሚፈልጉ የተለያዩ የፖለቲካ ኃይሎች ወጣቱን በመጠቀማቸው ወጣቱ በቀላሉ ወደ ግጭት ሊቀላቀል የሚችልበት ሁኔታ ተፈጥሯል። አድማጮች፣ ወጣቶች ግጭቶችን በማባባስም ሆነ በመግታት ረገድ ያላቸውን ሚና በተመለከተ ከሕግና ፖሊሲ ባለሙያው አለማየው ሰይፉ ጋር እያደረግነው ነው ያለነውን ውይይት ነው በማዳመጥ ላይ የምትገኙት። አለማየው ወጣትና ሕጻናትን በአስተሳሰብ የሚያሳድጉ መላምቶችን የሚያቀብለው ዩዝ ኤንድ ችልድረን ኤምፓወርመንት ድርጅት ኃላፊም ነው። ለግጭቶች ማባባስ ምክንያቶች ናቸው የሚላቸውን ተጨማሪ ሀሳቦች እንስማ። ሌላው በተለይ ከመንግስት በኩል ግጭቶችን በኢትዮጵያ ወጣቶች መካከል ግጭቶች በሚፈጠሩ ጊዜ ግጭቶችን የማጣጣል መሰረታዊ የሆነ የመንግስት ችግር አለ እና የመቃለል ለምሳሌ ብዙ ጊዜ ወጣቶች ኢትዮጵያ ውስጥ የሚገጩት ወይም በጎሳ ልዩነት ነው ወይንም ደግሞ በሃይማኖት ልዩነት ነው። እነዚህ ደግሞ በፖለቲካ ኤሊቶች የሚራገቡና የሚመሩ ናቸው። መንግስት ደግሞ እነዚህን ግጭቶች ቀለል አድርጎ የማየት እና እግርና እግር እንኳን ይጋጫል ብሎ ነገሩን በጣም የማጣጣል። ነገር ግን በትክክል ከተመለከት ነው ወጣቶቹ እየተጋጩ ያሉት በእኔ ሀሳብ የበላይነት ወይም ደግሞ በሌላኛው የሀሳብ የበላይነት ተከራክረው አይደለም፣ እየተጋጩ ያሉት መሰረታዊ በሆነው በጎሳና ጎሳነት እና በሃይማኖት ጀርባ ደግሞ በተቀነቀኑ የፖለቲካ ፍርክቶች ላይ ነው እና ግጭቶችን ከማጣጣል ዋናው ነገር ግጭቶቹን እውቅና ያለመስጠት ችግር አንዱ ግጭቶቹን ከሚያባብሱ ነገሮች መካከል ይመስለኛል። በተጨማሪ እንግዲህ የፖለቲካ ሞቢላይዜሽን ኢንስትሩመንት አድርጎ የመጠቀም በፖለቲካ ኃይሎች፣ በሃይማኖት ልዩነት፣ በጎሳ ልዩነት እነዚህም እንደ አንድ የማንቀሳቀሻ መሳሪያ አድርጎ የመጠቀም እና ከአንድ ጎሳ የወጡ ወጣቶችን ወደ ፖለቲካ ስልጣን ለመምጣት ወይንም ደግሞ የማይፈልጉትን የመንግስት ፖሊሲና የመንግስት ህግ ለመቃወም ወጣቶችን በጎሳቸው ወይንም ደ በሃይማኖታቸው ላይ አንጠልጥሎ እንደ ፖለቲካል ሞቢላይዜሽን ኢንስትሩመንት መጠቀም ሌላኛው ወጣቶችን ወደ ግጭት ከሚኖሩ ነገሮች መካከል ነው። የእለቱን አብይ ርዕስ ነበር። ቀደም ሲል የሰማችሁት ከህግና ፖሊሲ ጥናት ባለሙያው እንዲሁም ከተለያዩ ወጣት ነክ መርሃ ግብሮች አስተባባሪው አለማየሁ ሰይፉ ጋር ያደረግነው ቆይታ አልተጠናቀቀም። ተከታዩ ክፍል በነገው ምሽት ይደመጣል። አድማጮቹ፣ እየሰማችሁት ያላችሁት ጋቢና ቪኦኤ ነው። ዝግጅታችን ይቀጥላል። በትግራይ ደቡባዊ ዞን የአንበጣ መንጋ በደረሱ አዝርት ላይ ጥቃት እያደረሰ ነው። በተለይ በራያ ጨርጨር ወረዳ የአንበጣ መንጋው ለመቆጣጠር እየከበደ ነው ሲሉ የአሜሪካ ድምፅ ያነጋገራቸው አርሶ አደሮች ገልጸዋል። ከክልሉ የተለያዩ አካባቢዎች የአርሶ አደር ማሳን ለማዳን የአንበጣ መንጋው ዳለበት የትግራይ ደቡባዊ ዞን በተለይ ወጣቶች በብዛት በመሄድ እያገዙ መሆናቸውም ተገልጿል። የትግራይ ክልል ርዕሰ መስተዳድር ዶክተር ደብረጽዮን ገብረ ሚካኤል የአንበጣ መንጋ በታየባቸው አካባቢዎች ጉብኝት ባደረጉበት ወቅት በሰጡት መግለጫ መንጋውን ለመከላከል የሚሰራው ስራ መጠናከር አለበት ብለው፣ የፌዴራል መንግስት ግን የመከላከሉን ስራ እያደናቀፈ ነው በማለት ከሰዋል። የግብርና ሚኒስቴር በበኩሉ በትግራይ ጨምሮ የአንበጣ መንጋ በታየባቸው አካባቢዎች የመከላከል ስራ እየሰራሁ እንጂ እያደናቀፍኩ አይደለም ብሏል። ዝርዝር ዘገባው የመቀሌው ዘጋቢያችን የሙልጌታ ጽብሃ ነው፣ ቀጥሎ ይቀርባል። ሁለት ሄክታር የሚታረስ መሬት አላቸው። አንዱ ሄክታር ማሽላ፣ አንዱ ደግሞ ጤፍ ዘርተውታል። አርሶ አደር ካሳታፈረም በራያ ጨርጨር ወረዳም ባላ ቀበሌ ነዋሪ ናቸው። ያለፈው ክረምት ከሌላው ጊዜ በተለየ ጥሩ ነበር። የዘሩትም በመልካም ደረጃ ደርሶ እንደነበር ይገልጻሉ። ሆነም ይላሉ። አርሶ አደሩም ልንበላው የደረሰ ማሽላና ጤፍ አንበጣ ካፋችን ነጠቀን በማለት ሁለቱም ሄክታር መሬታቸው ባንበጣው መውደሙ ተናግረዋል። ማሽላ እንደ ዛሬ ሆኖ በቅሎ አውቁ ነበር። በቅሎ ነበር ግን፣ አይተን ቀረነ፣ አይተን ቀረ ነው። ይሄ ማሽላ ይሄ ሊበላ አይደለም የተዘራው፣ ው ተባ ወረደበት። መንግስትም እየረዳነ ነው፣ ልዩ ኃይልም እየመጡ እየረዱ ነው። ሀቅም በላይ ሆነ፣ ተበላ። ይሄ ነጭ ጤፍ ይሄ የምታየው ይሄ ዘግዝቆ አሁን የምታየው ጤፍ የኔ ነው፣ ባዶ ነው። ማሽላውም የምታየው ነው፣ አይን እያየ ነው፣ ማሽላውም ባዶ ነው። የአንበጣ መንጋው በተለይ ባለፈው ሳምንት በብዛት ወደ አካባቢው መግባቱ ተናግረው ለመቆጣጠር ከሰው ኃይል በላይ እየሆነ ነው ብለዋል። የተሻለው መፍትሄ ለማምጣትም አውሮፕላን በመጠቀም የኬሚካል ርጭት ማካሄድ ነው በማለት ገልጸዋል። መቀሌ የመጣ የተባበረነ ነው አቅም በላይ ሆነ። ህዝቡ አቅምና ከመንግስት አቅም በላይ ነው የመጣው አንበጣ አቅም በላይ ነው። ስለዚህ አየር ከሆነ በአየር በሄሊኮፍተር ያን የሚበረውም ሁሉ ያርቅ ነበረ እንኳን ያረፈው አይደለምና ያን በራሪውም በሽታ ያልቅ ነበረ። አሁን ግን አየር የለችም። መንግስትም ይሯሯጣል፣ እኛም ሳምንታችን ነው እንሯሯጣለን። የለም አቅም በላይ ሆነ። በላው አቅም በላይ ሆ የምታየው ነው። በልቶታ አርሶ አደር ክንደያ ጊደም በራያ ጨርጨር ወረዳ የሀዲስ ቅኝ ቀበሌ ነዋሪ ናቸው። በማሳቸው የአንበጣ መንጋ ጉዳት ባያደርስበትም በአቅራቢያቸው በሚገኙ ማሳዎች ግን ጉዳት አድርሰዋል ብለዋል። የመንጋው ጥቃት ለመከላከል ከተለያዩ የትግራይ አካባቢዎች የሚያግዙ ሰዎች በመምጣታቸው ግን ጉዳቱ ቀንሷል በማለት ገልጸዋል። ሰዎቹም በጣም ከዚህ የተሳተፈ ህዝብ እናመሰግናለን። እስከ ክልል እስከ ዞባ እስከ ወረዳ እየመጣ ነው። በአካባቢውን እየመጣ ነው፣ እየረዳን ነው። መከላከያ ኃይልም እየረዳን ነው። ያለውን የዛሬማ ክብደቱ ሀይለኛ ነው። ክብደቱ ህዝቡም ይራበረባል እሱም ክብደት አለው፣ ክብደት አለው። ግን በዚህ በሚሳተፉ ህዝብ ይመከታል ነው የሚለውን በአካል ተዘዋውሬ ባየኋቸው አካባቢዎች የአንበጣ ስርጭቱ ከአንድ ቦታ ወደ አንድ ቦታ በፍጥነት ይንቀሳቀሳል። አርሶ አደሮችና ከከተሞች በብዛት የተጓዙ ሰዎች የአንበጣ መንጋው በድምፅ ይሄዳል በመባሉ ርችት በመተኮስ በፊሽካ፣ የውሃ መያዣ ፕላስቲኮች ውስጥ ድንጋይ ጨምሮ በመወዝወዝ ድምፅ በማውጣት በመኪና ጥሩምባና በሌሎች መንገዶች ለማባረር ሞክረዋል። መንጋው በማሳዎች ላይ ጉዳት ማድረሱም ተመልክቻለሁ። ያነጋገርኳቸው አርሶ አደሮች በተሳካ ሁኔታ መንጋው ለማባረር ናጀ ድጋፍ እንደሚያስፈልግ ገልጸዋል። ከተለያዩ አካባቢዎች ወደ አንበጣ መንጋ የተጠቁ ቦታዎች በመሄድ ድጋፍ ከሚያደርጉና ከሚያስተባብሩ አንዱ ተክሊት ሃይላይ ነው። የአንበጣ መንጋው አምና ከነበረ የተለየ ባህሪ ያለውና ከባድ ነው ብሏል። የህዝብ ትብብሩ ከሞራ ጫፍ ጀምሮ ነው እየመጣ ያለው። ስለዚህ ከምንፈልገው በላይ ነው። የሚገርምንም ሊመሰገን የሚገባውም ነው የመከላከል ሂደቱ። ያ እንግዲህ ከሌላ ምንም አንጠብቅም። ቢመጣ ጥሩ፣ ምንም ነገር ድጋፍ አይመጣም በሚል ነው የምንሰራው። ምክንያቱም ኤግዛምፕሎች ስላሉን ነው። ለምሳሌ ስሌን ውሃ የሚባል ጣቢያ አፋር ትግራይ አማራ ክልል የሚያገናኝ ቦታ ነው እና እዛ የነበረው መንጋ ማታ ሲገባ ከፌዴራል ተደውሎ ፕሌን እንልካለን ና ኮኦርዲኔት ላክሉን አሉ ተላክ ኮኦርዲኔት ሲላቅ ጠዋት እንልካለን፣ ሲሉን እንግዲህ እዛ የደከመውን ባለሙያ በቃ ለዛሬ ረፉ ፕሌን ስለሚመጣ ተብለው ማንም አልወጣም ነበር አስር ሰዓት የተለመደውን ለማድረግ እንግዲህ ፕሌኑ ዋርኒንግም ሳይሰጠን አንመጣምም ሳይባል ዝም ብለው ቀሩ። ስለዚህ ስለ ውሃ አንዱ ትናንት ከትናንት ወዲያ የደረሰ ጉዳት በዚህ ምክንያት ነው። ስለዚህ አሁንም የትኛውም ቃል ቢገባልን መጥቶ ያግዘናል። ስለዚህ ካገዘን ያግዘናል በሚል ነው መንገዳችን። ስለዚህ ይህንን ከሆነ ምን ማድረግ አለ በሚለው ያለን ጉልበት ነው። ስለዚህ የወጣቶቻችን ጉልበት አሰባስበን የቀን ፕሮግራም ቀንን የሚያስተባብር ወጣቶች እናዘጋጃለን። ዋናው ታርጌታችን ግን ያሉን እቃዎች እስከ ሃምሳ ሜትሮ መርጨት የሚችሉ እየሰራ እያዘጋጀን ነው። እነዚህን ይዘን ሁለት ሰዓት ማታ ጀምረን እስከ ጠዋት ሁለት ሰዓት የመድኃኒት ስርጭቱን ለማድረግ በእኛ በራሳችን አቅም ማድረግ አለብን ብለን ማንኛውም ነገር ከመጣ ደግሞ ያው ደስ ይለናል፣ ግን እሱን አስበን አንሰራ። ያንበጣ መንጋ በተከሰተባቸው የክልሉ ደቡባዊ ዞን ጉብኝት ያደረጉ የትግራይ ክልል ርዕሰ መስተዳደር ዶክተር ደብረጽዮን ገብረ ሚካኤል ያንበጣ መንጋው በአርሶ አደር ማሳዎች ላይ ጉዳት እንዳያደርስ እየተደረገ ያለው የመከላከል ስራ ተጠናክሮ ሊቀጥል ይገባል ብለዋል። አሁን ያለው መንጋ በጣም ከባድ ነው፣ ለዚህ የሚመጥን የመከላከል ስራ ልንፈጽም ይገባል ብለዋል። أسأل الله أخبري أفتعمي زرعنا يوم أعريه የአንበጣ መንጋው ከባድ ነው። አምና ከነበረው በብዙ እጥፍ ጨምረዋል። ለመቆጣጠርም ከብዷል። ሆኖም የዞኑ አስተዳደር ጥሩ የመከላከል ስራ ጀምረዋል። ሌላ ወገንም ጥሩ እያገዘ ነው። ሙሉ በሙሉ በቁጥጥር ስር እስከሚውል ወይም ደግሞ ምርት ተሰብስቦ እስከሚገባ ድረስ የመመከት ስራው መቀጠል አለበት ነው ያሉት። በክልሉ የአንበጣ መንጋ ለመከላከል እየተሰራ ባለበት ጊዜም የፌዴራል መንግስት እያደናቀፈ ነው ብለዋል። ይህ ከሱ የሚጠበቅና ትግራይ ለማንበርከክ የሚደረገውን ጥረት አካል ነው

አሟቸዋል። ስለዚህም ኬሚካል ይሁን ሌላ ቴክኖሎጂ ማስቀረት ስናየው እንዳውም ቢልከው ነው የሚያስገርመው። በእብደት ውስጥ ያለ የሚያደርገው ሊያስገርመን አይገባም። አንበጣ ማባዛት ቢቻል እኮ ሊያባዛው ነበር ነው ያሉት። በግብርና ሚኒስቴር የእጽዋት ጥበቃ ዳይሬክቶሬት ዳይሬክተር ተወካይ አቶ ታምሩ ከበደም የአንበጣ መንጋ ለመከላከል እየተሰራ ነው፣ ለትግራይ ክልልም ለመከላከል የሚውል የሚገባው ድጋፍ እያደረግን እንገኛለን ብለዋል። ፖለቲካ በዚህ የሕዝብ የልማት ጉዳይ ባይገባ ይመረጣል ብለው እንደ ሚኒስቴር መስሪያ ቤት እያገዘ እንጂ ያደናቀፍ አይደለም ብለዋል። የአውሮፕላን የኬሚካል ርጭት ያልተካሄደውም እጥረት ስላለን ነው በማለት ገልጸዋል። አንበጣ ደግሞ ትራንስ ባውንደሪ ነው ትግራይን ለመጉዳት ዘንተው መልሶ ኢትዮጵያን ምጉዳለ አፋርን፣ ደቡብ ሰሚ ነው ያለ ነው። አውሮፕላን እጥረቱ አለ። ሰሜንና ደቡብ ወሎ በጣም ብ የሆነ የአንበጣ ሽፋን ስላለ ወደዛ ሲሄድ ሆነዋል። ፓርክ ክልልም አውሮፕላን ወደ ወሎ እንዳትወስዱ ከኛ ጋር እንዳይንቀሳቀስ እያሉ እየከሰሱኝ እየወቀሱኝ እዚጋ ድረዱ አካባቢ ኮምቦልቻ አውሮፕላን ያለ ለምን አይመጣም? ሽሜ አይነት ነው። ሪሶርስ ሊሚቴሽን ስላለ እንጂ ለሚኒስቴር ሚኒስቴር መስሪያ ቤት ስራ ለማደናቀፍ ያደረግነው ነገር ለአንበጣ መከላከል ተብሎ 20 ሚሊዮን ብር ለትግራይ ክልል ጨምሮ ተጋላጭ ለሆኑ ክልሎች ባለፈው ሰኔ ወር ድጎማ ተደርጓል፣ በማለትም አቶ ታምሩ ተናግሯል። በትግራይ የአንበጣ መንጋ ከክልሉ ደቡባዊ ዞን በተጨማሪም ወደ ሌሎች የክልሉ አካባቢዎችም እየተዛመተ ይገኛል። በአሁኑ ወቅት በትግራይ፣ በአማራ፣ በአፋር፣ በኦሮሚያና በሶማሌ ክልሎች እንዲሁም በድሬዳዋ ከተማ አስተዳደር የተከሰተውን የአንበጣ መንጋ ለመከላከል ኬሚካል የሚረጩ አምስት ተጨማሪ አውሮፕላኖች እስከ ከነገ ወዲያ ሮብ ድረስ ከውጭ ለማስገባት ጥረት እየተደረገ መሆኑ የግብርና ሚኒስቴር ባሳለፍነው ሳምንት ባወጣው መግለጫ አስታውቆ ነበር። ለአሜሪካ ድምፅ ሙልጌታ ጽብሃ ከመቀለ። አድማጮች፣ በኮሮና ወረርሽኝ ምክንያት የአሜሪካ ድምፅ ዘጋቢዎች ይህን ፕሮግራም የምናቀርብላችሁ ከየቤታችን ሆነን ነው። የዕለቱ አስተናጋጃችሁ ስመኝሽ የቆየ ነኝ። ቀደም ሲል ለቀረበው ዘገባ የሙልጌታ ጽፋን እናመሰግናለን። ዝግጅታችን ይቀጥላል። ከዚሁ ከአንበጣ መንጋው ዜና ሳንወጣ የድሬዳዋ አስተዳደር ከመስከረም 21 ጀምሮ በተከሰተው የአንበጣ ወረርሽኝ 26 የገጠር ቀበሌዎች ጉዳት እንደደረሰባቸው አስታውቋል። የጉዳቱ መጠን እስካሁን ተጣርቷ ለማለቁን የገለጹት የአስተዳደሩ ከፍተኛ አመራር አራት ሺህ ሄክታር እህልና ስድስት ሺህ ሄክታር የግጦሽ መሬት በወረርሽኙ መውደሙን ገልጸዋል። የአስተዳደሩ አመራሮች ጥቃት የደረሰባቸውን የገጠር ቀበሌዎች ተዘዋውረው ጎብኝተዋል። የግብርና ሚኒስቴር ድሮንና ሄሊኮፕተር እንደሰጣቸው የተናገሩት ከፍተኛ አመራሩ በአስተዳደሩ ግምገማ ሚኒስቴር መስሪያ ቤቱ ጥሩ ድጋፍ እያደረገ ነው ብለዋል። የድሬዳዋ ዘጋቢያችን አዲስ ቸኩል ተጨማሪ አለው። የድሬዳዋ አስተዳደር የግብርና ውሃ ማድንና የኤነርጂ ቢሮ ኃላፊ አቶ ኢብራሂም ዩሱፍ በተለይ ለቪዮ እንደገለጹት መነሻውን ያጎራባች ሀገራትን ያደረገው የአንበጣ ወረርሽኝ በድሬዳዋ የገጠር ቀበሌዎች ላይ ከፍተኛ ጉዳት አድርሰዋል። እንግዲህ ምንድነው ይሄ የበረሃ አንበጣው እንደ ድሬዳዋ ከመስከረም 21 ጀምሮ በስፋት ተከስቷል ይሄ ብርሃን በጣም መነሻውን ሶማሊላንድ አድርጎ እንዲሁም ከፑንትላንድ ና ከጅቡቲ የተነሳው ስዋርም ነው ወደ እኛ የመጣው በስፋት እንግዲህ፣ በድሬዳዋ መስተዳድር ወደ በመጀመሪያ ቀን የተወሰኑ ቀበሌዎች ላይ ነው ጥቃት እንትን ያለው። በኋላ ላይ ግን በሁሉም በ26 ቀበሌ ላይ ሁሉም ላይ ተደርሷል ማለት ይቻላል። ከ26ቱ ቀበሌ ላይ በ17 ቀበሌ ላይ ከፍተኛ ጉዳት ያደረሰባቸው ናቸው። ሌሎቹ ላይ ደግሞ መጠነኛ ጉዳት ያደረሰበት ነው። መስከረም ሃያ አንድ ቀን ድሬዳዋ የገባው የአንበጣ ወረርሽኝ የአጎራባሽ ክልሎችንም ጭምር ማጥቃቱን ነው አቶ ብራሂም የገለጹት። አስተዳደሩ የበረሃ አንበጣውን ለመከላከል ሰፊ ጥረት ማድረጉን የገለጹት አቶ ብራሂም ይህ ግን በቂ ሳይሆን ቀርቶ በአርሶ ና አርብቶ አደሮች ማሳና ይግጦች መሬት ላይ ከፍተኛ ጉዳት አድርሷል ብለዋል። በዚህ ጥፋት ምክንያት የደረሰው ጉዳት መጠንም በዝርዝር እንደሚጠናን የገለጹት ይሄ በረሃ አንበጣ ምን ያህል ሄክታር ላይ ምን ያህል ማሳ ላይ አደጋ እንደተፈጠረ ና የደረሰውም ዳሜጅ በቁጥር ደረጃ ተለይቶ ቀጣይ ለሚመለከተው አካልም ሪፖርት መደረግ ስላለበት ና እንዳስታድርም ደግሞ ሊያጋጥመን የሚችል የምግብ እጥረት ምን ነው የሚለው ነገር ለመለየት እየሰራ ያለነው ስራ አለ። በአጠቃላይ እንግዲህ ይሄ ብርሃን በጣም እንዳልኳችሁ የሰብል ማሳዎች ና የግጦሽ መሬቶች ላይ ነው አደጋ የደረሰው ኦልሞስት ወደ ስድስት ሺህ ሄክታር የግጦሽ ማሳ ላይ ና የግጦሽ መሬት ላይ ና እንዲሁም ደግሞ ወደ አራት ሺህ የሚሆኑ የሄክታር ማሳ ላይ የማሽላ፣ የበቆሎ፣ የለውዝ፣ የሌሎችም አትክልትና ፍራፍሬዎች ላይ አደጋ ደርሷል ማለት ነው። በትላንትናው ዕለት የአስተዳደሩ ከንቲባና ምክትል ከንቲባን ጨምሮ ሁሉም የአስተዳደሩ ከፍተኛ አመራሮች ጉዳት በደረሰባቸው የገጠር ቀበሌዎች ተዘዋውረው ጉብኝት አድርገዋል። በርካታ አርሶ አደሮችም የዘሩት እህል ሙሉ በሙሉ ወይም በከፊል እንደወደመባቸው ነው ለአመራሮች የገለጹት። ስሜ መሐመድ እስማኤል ይባላል። የባህል ቀበሌ ገበሬ ማህበር ነዋሪ ነኝ። የአንበጣ መንጋ ያደረገውን ጉዳት በጣም ከፍተኛ ነው። ምንም ወድመዋል። ቲማቲም፣ አተር ማሽላ፣ ሽንኩርት ያለውን አጠቃላይ በቃ ውሀይል ቀበሌ ውስጥ የሚገኙን አጠቃላይ ወድሟል። ምንም የተረፈ ነገር የለም። ጣፊ ጣማምን ሁሉምኛው ቀበሌ ገበሬ ባበር እንደ ብዮ መድር ነው ያደረሰብን ጉዳት ለአመት የዘራነው ይሂድና የተከልነው ሽንኩርት እንዳለ ከማሳ ላይ ወድሞ ነው ጨረሰ። ምንም ከእርሻችን ላይ ምንም የምንጠብቀው ምርት የለን። የሚዘግሩ የከብቶች ቅጠላቅጠል ብቻ ነው የቀረው እንጂ እርሻ ላይ ምንም የቀረልን በፌዴራል መንግስት በኩል አስቀድሞ የአውሮፕላን ርጭት ሲደረግ እንደነበር የገለጹት አቶ ኢብራሂም ሆኖም አውሮፕላኗ በመከስከሷ ድጋፉ ቀጣይነት ሊኖረው አልቻለም ብለዋል። ይሁንና በአንድ ጊዜ ከ15 እስከ 20 ሊትር ኬሚካል መርጨት የሚጭን ሰው አልባ በራሪ ወይም ድሮን የሙከራ ርጭት መጀመሩንና በዛሬው እለት ደግሞ አንድ የኬሚካል መርጫ ሄሊኮፕተር ከፌዴራል መንግስት ማግኘታቸውን አስታውቀዋል። በአጠቃላይ የፌዴራል መንግስት እያደረገ ያለው ድጋፍ ጥሩ ነው የሚል ግምገማ እንዳላቸው ነው አቶ ኢብራሂም የሚገልጹት። የግብርና ሚኒስትሩ አቶ ኦመር ሁሴን በዛሬው ዕለት በሶማሌ ክልል ሲቲ ዞን በአንበጣ የደረሰውን ጉዳት እየጎበኙ መሆናቸውን የደረሰ መረጃ ያመለክታል። የሲቲ ዞን አመራሮችን አግኝተን ለማነጋገር ያደረግነው ጥረት አልተሳካም። በቀጣዮቹ ቀናት በምስራቅ ኢትዮጵያ የአንበጣ ወረርሽኝ ጥቃት ተጋላጭ የሆኑትን የሀረሪና ሶማሌ ክልሎች የድሬዳዋ አስተዳደርን እንዲሁም በኦሮሚያ ክልል የምስራቅና ምዕራብ ሐረርጌ ዞን አመራሮችን የግብርና ሚኒስትሩ አቶ ኦመር ሁሴን ሰብስበው ያነጋግሯሉ ተብሎ እንደሚጠበቅ ያገኘነው መረጃ ያመለክታል። ለአሜሪካ ድምጽ ሬዲዮ አዲስ ቸኮል ከድሬዳዋ nao tu lekha kharar kono beteni mullau tu kha ye sham የተከበራችሁ አድማጮች ለምሽቱ ያሰናዳናቸው ዝግጅቶች ተጠናቀቁ። በምሽቱ ዋና አዘጋጅ ትዝታ በላቸውና በሌሎችም ባልደረቦቻችን ስም የምንሰናበታችሁ በቅንብሩ አብሮኝ የቆየው ሀብታሙ ስዩምና እኔም ሳስተናግዳችሁ ያመሻው ትስመኝሽ የቆየነን በፌስቡክ ገጻችን፣ አት ቪኦኤ አማሐሪክ በትዊተር ሃሽታግ ጋቢና ቪኦኤ እንዲሁም በኢሜይል አድራሻችን ጋቢና አት ቪኦኤ ኒውስ ዶት ኮም ብላችሁ አስተያየታችሁን ላኩልን። የነገ ሰው ይበለን። መልካም ምሽት።

Yan I drink TV. ሽታው ናፍቆት ቤቱ አይኑ ማረፊያው ዝም እንዲሉለት አቅሙት የወደደውን ጊዜ አሳፀው ትዝታ ሆኖ ሁሉ ኮሽታው ናፍቆት ቤቱ አይኑ ማረፊያው ዝም እንዲሉለት